United States of America ከኢራክ እስከ ሶሪያ ከየመን እስከ ሊቢያ በሰሜን አፍሪካ በማግሬብ ሀገሮች ይንቀሳቀሳሉ በሚባሉት ራሱን የእስላም መንግስት ብሎ በሚጠራው ድርጅት ተዋጊ ወንበዴዎች ላይ የጦር ዘመቻ ለመክፈት ቆርጠው ተነስተዋል። ቀደም ሲል ኢራክ ነበሩ፣ ከዚያም ወደ ሶሪያ ተሸጋግረዋል። አሁን ደግሞ አክራሪ እስላሞች እዚህ ጠበብቶች እንደሚሉት ከመካከለኛው ምስራቅ ተነስተው ሊቢያ ውስጥ ተስፋፍተው እዚያ መሽገው ወደ ጎረቤት ሀገሮች ዘለው ለመግባት ወስነዋል። ምስራቅ ተመራማሪ የማይንስ ዩኒቨርሲቲ አስተማሪ ፕሮፌሰር ጉንተር ማየር ሊቢያ ተንኮታክቶ የወደቀ መንግሥት ነው። በዚያም አገር የተፈጠረው ግርግርና የተለያዩ ጎሳዎች እዚያ መሳሪያ ጨብጠው ወገን ለይተው በመካከላቸው የሚያካሄዱት ጦርነቶች አሁን ራሱን የእስላም መንግሥት ብሎ ለሚጠራው ድርጅት ይህ ነው የማይባል አመቺ ሁኔታ ተፈጥሮላቸዋል። für den islamischen በአንድ ዓመት ጊዜ ውስጥ ብቻ እነሱ ድል እየመቱና አካባቢውን እየተቆጣጠሩ ወደፊትም የገፉ የመጡት ዳርና ከምትባለው ከተማ ነው። እንደ ተደረሰበትም ምሁሩ እንዳሉት አሁን ሲርተ የሚባለውን ኮነሬል ጋዳፊ የተወለዱበትን መንደርና አካባቢም እነሱ በቀላሉ ይዘው ሳብራታን ወቅተው እሱን ተቆጣጥረው ወደፊት ገስግሰው እስከ ቱኒዚያ ድንበር ድረስ ያለውን መሬት በቁጥጥራቸው ሥር አድርገዋል። የጦር ሥልጠናቸውንና የደፈጣ ውጊያቸውንም ጭካኔውንም አብዛኛዎቹ የተማሩትና የተለማመዱት በሶሪያና በኢራክ በረሃ እንደሆነም ደርሰውበታል። ራሱን የእስላም መንግሥት ብሎ የሚጠራው ድርጅት የፈጠረውና የዘረጋው ሞዴል የብዙ ወጣቶችን ልብና አእምሮ በአረብ አገር የሚማርክ ሥርዓት ወጥቶታል። ከተከታይ ጀሌ ወጣቱን ትውልድ በአንዴ ባለሥልጣን መሪ አድርጓቸዋል። የዚህ ድርጅት በሊቢያ የተጠናከረ መሄድ ሌሎች ወጣቶችን ስቦ ጠቅላላውን የማግሬብ አገሮች ጸጥታ ወደፊት የሚያናጋና እነሱንም የሚያተረማምስ ኃይል ሊወጣው ይችላል። ሰፊው ሊቢያ ግዛት ከሱዳንና ከግብፅ ከቱኒዚያና ከአልጄሪያ ከኒጀርና ከቻድ መንግሥታት ጋርም ይዋሰናል። አሁን ብዙዎቹ አገሮች መላ የመቱ ነው። ቱኒዚያ 168 ኪሎ ሜትር ርዝመት ያለው ትልቅ ግንብ ገንብታ ከሰርጎ ገቦች ራሷን ለማዳን አስባለች። ይህን የሚጠራጠሩም እዚህ አሉ። ዳቦና ሥራ የፖለቲካ ነጻነትና እንክብካቤ ያጣ ወጣት ትውልድ አንድ ቀን ማመፁ የማይቀር ነው የሚሉም ማስጠንቀቂያዎች ከተለያዩ ጥበብቶች ይሰማሉ። የወጣቶቹ ምልመላ የጦር ልምምዱና ዝግጅቱ ለዘመቻ የሚቀርበው የስንቅና የትጥቁም መስመር ቀደም ሲል ይንቀሳቀስ የነበረው በቱኒዚያ ግዛት ላይ ነበር። ከአልጄሪያ ጋርም የሚያዋስነው መሬት አለችግር ማንኛውንም ነገር ለማስተላለፍ የሚያመች ነው። ከጦር መሳሪያ እስከ ዘማቼ ጦር ድረስ ወዲያና ወዲህ ለማንቀሳቀስ አካባቢውም የሰጠ ነው። አሁን ሞሮኮን ያሰጋታል ይባላል። ይህም ጉዳይ አውሮፓና አሜሪካንን በጣም አሳስበዋል። በሰሜን አፍሪካ በማግሬብ አገሮች በስውርና በይፋ የሚንቀሳቀሱትን ተዋጊ ወንበዴዎች ዩናይትድ ስቴትስ ኦፍ አሜሪካ ከአፍጋኒስታን እስከ ኢራቅ ከሶሪያ እስከ የመን አሁን ደግሞ ከሶማሊያ እስከ ሊቢያ በሰሜን አፍሪካ ዘመቻ ለመክፈት ታስበዋል። ይልማሌ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ